ሀገርኛ ሪፖርት የሲዳማ ፌዴራሊስት ፓርቲ ሲፌፓ፣ ወደ አስራ ስምንት የሚጠጉ የፓርቲው አባላትና ኃላፊዎች ላለፉት አርባ ቀናት ያለምንም ክስና ፍርድ መታሰራቸውን አስታወቀ። የፓርቲው ምክትል ሊቀመንበርና የድርጅቱ ጉዳይ አስፈጻሚ ኃላፊ አቶ ደሳለኝ ደምሴ እንደገለጹት የክልሉ ጸጥታ ቢሮ ያለምንም ክስ የሰው መረጃ ያሰራቸው መሆኑም ታውቋል የሰው መረጃ እናቀርባለን በሚል ምክንያት አባላቶቹን ለተወሰኑ ጊዜያት በቀጠሮ ማረሚያ ቤት ውስጥ እንዳሉ ጠቅሰው የታሰሩበት ወንጀል ምን እንደሆነ ሳይነገራቸው ከህግ አግባብ ውጭ ተንገላቱ መሆኑንም ጠቁመዋል ፓርቲው በህጋዊ መንገድ ከምርጫ ቦርድ እውቅና አግኝቶ በሁለት ሺህ አስራ አምስት ዓመተ ምህረት የተቋቋመ ነው ያሉት አቶ ደሳለኝ በክልሉ መንግስት እውቅና እንዳለው ገልጸው እስካሁንም በፓርቲው ላይ ምንም አይነት ጫና ሳይደርስበት ሲንቀሳቀስ እንደቆየና ነገር ግን ከቅርብ ጊዜ ወዲህ በአባሎቻቸው ላይ መጥሪያ በማውጣት ምንም ባልፈጸሙት ወንጀል እየታደኑ እና ቤታቸው እየተበረበረ መሆኑን አስረድተው በየጊዜው ፍርድ ቤት ቢቀርቡም ክስ በሌሉበት ሁኔታ በጊዜ ቀጠሮ ሰበብ ሰብአዊ መብታቸውን በጣሰ መልኩ እየተጉላሉ መሆኑን ገልጸዋል። አቶ ደሳለኝ የእነዚህን ሁሉ ችግር መንስኤ ሲያስረዱ ከዚህ በፊት የፓርቲው ምክትል ሊቀመንበር የነበሩት አቶ ጴጥሮስ ዲባሶ ከፓርቲው ሕግና ደንብ አፈንግጠው ከክልሉ መንግስት አካላት ጋር ፓርቲውን ለማሽመድመድ ሲሰሩ እንደነበር በድምጽ እና የተለያዩ መረጃዎች በማደራጀት በመረጋገጡ ለምርጫ ቦርድ ክስ እንዲገባ በማድረግ ምርጫ ቦርድ በስነ ምግባር ጥሰት ይከሰሱ ብሎ ጉዳያቸው በሚታይበት ወቅት ዋና ሊቀመንበሩ ሰጥተው ለትምህርት ወደ ውጭ ሲሄድ ሲዘጋጁ ጥቅምት ሀያ ሰባት ቀን ሁለት ሺህ አስራ ስድስት ዓመተ ምህረት የክልሉ ፖሊሶች ከአቶ ጴጥሮስ ጋር በመሆን ወደ ፓርቲው ጽህፈት ቤት በመሄድ ከፓርቲው ሰራተኛ ቁልፍ በመንጠቅ በመሰጠቱ መሆኑን ገልጸዋል። አቶ ጴጥሮስ የፓርቲው የበፊቱ ተቀዳሚ ምክትል ሊቀመንበር ነበሩ ያሉት አቶ ደምሴ በምን አግባብ እንደሆነ ሳይታወቅ ለእሳቸው በዚህ መልክ የጽህፈት ቤቱ ቁልፍ መሰጠቱ እንዳሳዘናቸው እና የክልሉ መንግስት በዚህ ጉዳይ ላይ በቂ ትኩረት እያደረገ እንዳልሆነም ገልጸዋል። የሲዳማ ክልል ቢሮ መዋቅር በዚህ ጉዳይ ላይ ቀጥተኛ ተሳታፊ ባይሆን ኖሮ ህግ ሲጣስ ዝም ብሎ አያይም ያሉት አቶ ደምሴ የጸጥታ አካላት ለሁሉም ወገን በኩልነት ህግ ማስከበር ሲገባቸው ወደ አንድ ወገን አጋድለው እንደሆነ ተችተው የክልል መንግስት ቀጥታ ተሳታፊ መሆኑ የሚያሳዝን ነውም ብለው ጨምረው ገልጸዋል። የታሰሩት የፓርቲው አባላት ያለ ወንጀላቸው ከመታሰራቸውም ባሻገር የአካል እንዲሁም የስነ ልቦና ጥቃት ደርሶባቸዋል ያሉት አቶ ደምሴ የአካል ጉዳታቸው በታሰሩበት ቦታ ድረስ በመሄድ መመልከት መቻላቸውን ጠቅሰዋል። ከሰላሳ ሺህ በላይ አባላት አለው ያሉት ፓርቲው በመንግስት በወጣው መስፈርት እቅድ አውጥተን ሲንቀሳቀሱ እንደቆዩ ገልጸው በዚህ መንገድ ስለማንችል የምርጫ ቦርድ የሰጠንን ፈቃድ ለመመለስ እንደ መፍትሄ እያሰቡ መሆኑን ገልጸዋል። የኢትዮጵያ ሰብዓዊ መብቶች ኮሚሽን ይሰመጉ በትግራይ ሰብዓዊ መብቶች አያያዝን በተመለከተ የትግራይ ክልል ጊዜያዊ አስተዳደር የቀረበ ክስ ኮሚሽኑ ባልገለጸውና በተሳሳተ አረዳድ መሆኑን ማስታወቁን የደረሰን ዜና አመለከተ። ከዚህ ከሳምንት በፊት በወጣው መግለጫ ላይ ሁለተኛው የአገር ውስጥ ተፈናቃዮች ሪፖርት ጥቅምት ዘጠኝ ቀን ሁለት ሺህ አስራ ስድስት ዓመተ ምሕረት የወጣውን ሪፖርት በትግራይ ጊዜያዊ አስተዳደር አጣጥሎታል። በጦርነቱ ምክንያት ተፈናቅለው የነበሩ የትግራይ ክልል ተፈናቃዮች በብዛት ወደ መኖሪያ አካባቢያቸው እንደተመለሱና ሰብአዊ ድጋፍ እየተደረገላቸው እንደሆነ ተደርጎ የቀረበው መግለጫ ኃላፊነት የጎደለው ነው ሲል የክልሉ ጊዜያዊ አስተዳደር አስታውቋል። የትግራይ ክልል ጊዜያዊ አስተዳደር ጨምሮ እንደገለጸው በሚሊዮኖች የሚቆጠሩ ወገኖች በከፋ ሁኔታ በሚገኙበት በዚህ ወቅት ኮሚሽኑ ኃላፊነት የጎደለው መግለጫ ማውጣቱ ከዚህ ቀደም በትግራይ ሕዝብ ላይ ሲደርስ የነበረውን በደል ለማስቀጠልና ሆነ ብሎ የዓለም አቀፍ ማህበረሰቡን ለማሳሳት ያዘጋጀው በመሆኑ ተቀባይነት የለውም ብለዋል። ይህ በትግራይ ክልል ጊዜያዊ አስተዳደር የተገለጸውን የኢሰመኮ ምክትል ዋና ኮሚሽነር ራሄል መለሰ ጊዜያዊ አስተዳደሩ በተሳሳተ አረዳድ ሙሉ ሪፖርቱን ያልቃኝ ነው ብለዋል። በሪፖርቱ የተካተቱት የትኛዎቹ ክልሎች እንደሆኑ በግልጽ የተቀመጡ መሆናቸውን የሰመኮ ምክትል ጠቅሰው ይህ የሆነበት ምክንያትም ከሰኔ ሁለት ሺ አስራ አራት እስከ ሰኔ ሁለት ሺ አስራ አምስት ያሉትን ብቻ የሚያካተት በመሆኑ እና ይህ ወቅትም በከፊል ጦርነት የነበረበት ጦርነት የነበረበት በከፊል ደግሞ ከፕሬቶሪያው ስምምነት በኋላ በመሆኑ ኮሚሽኑ ማድረግ እስከቻለበት ጊዜ ድረስ ያለውን ብቻ አካቶ አመታዊ ሪፖርት ማውጣቱ የነበረበት ስለሆነ የትግራይ ክልልን ማካተት እንዳልተቻለ ተናግረዋል። ያም ቢሆን ምክትል ኮሚሽነሯ ተዘጊቶም ቢሆን ያካትታል ያሉት ሪፖርት እየተሰራ መሆኑን ሪፖርቱ እየተጠናቀቀ ነውም ብለዋል። የትግራይ ክልል ሁኔታ ባልተካተተበት ሪፖርት ክልሉ ያቀረባቸው ስህተት ነው ማለት አግባብ አይደለም ብለዋል። ኮሚሽነሯ ቀጥለውም ሪፖርቱ የትግራይን ክልል ከመጀመሪያው አላካተተም ባልንበት ሪፖርት ስህተት ነው መባሉ ተገቢ አይደለም መባሉ አግባብ አይደለም ብለዋል። ምክትል ኮሚሽነሯ በተጨማሪ እኛ ባላልነው ክልሉ በትግራይ ላይ ባልቀረበ ሪፖርት በስህተት ነው ብሎ መተርጎሙ ተገቢ አይደለምም ብለዋል የሰመኮ ጊዜያዊ አስተዳደሩ መግለጫ ካወጣ በኋላ በትግራይ መግለጫ ዙሪያ ከጊዜያዊ አስተዳደሩ ፕሬዚደንት ጽህፈት ቤት አላፊዎች ጋር መነጋገራቸውን አስታውቀው የሰመኮ በተጨማሪም ቀደም ሲል ያወጣው መግለጫ ስለ አፋር አማራ ቤኒሻንጉል ጉሙዝ ኦሮሚያ ደቡብ ክልል ኢትዮጵያ ማዕከላዊ ማዕከላዊ ኢትዮጵያ ደቡብ ምዕራብ ኢትዮጵያ ሶማሌ ክልሎችን እንደሚሸፍን ኢሰመኩ ጨምሮ አስታውቋል። በፕሬቶሪያ የሰላም ስምምነት መሰረት የደቡብና ምዕራብ ትግራይን አስተዳደር ወሰኖች ተቆጣጥረው የሚገኙት ኃይሎች አስለቅቆ ለትግራይ ክልል የማስረከብ ግዴታና ኃላፊነት ያለበት የፌዴራል መንግስት መሆኑን የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ መናገራቸውን የደረሰን ዜና እንደ ጊዜያዊ አስተዳደሩ መጀመሪያ ላይ መስራት አለብን ብለን ካስቀመጥናቸው ነገሮች አንዱ ህዝባችን ወደ ተለመደው እንቅስቃሴ እንዲመለስ ማድረግ ነው። ይህ እንደሆነ ደግሞ የትግራይን ግዛት ከጦርነቱ በፊት ወደ ነበረበት ይዞታ መመለስ ግድ ነውም ብለዋል። በዚህ መሰረት የፌዴራል መንግስቱ በቅርቡ ባወጣው መግለጫ በወልቃይት አካባቢ ህዝበ ውሳኔ ተሰጥቶ በአካባቢው የሚኖረው ህዝብ መሰረት የሚወሰነው የጸና ይሆናል። ይህም በህገ መንግስቱ መሰረት የሚሰራ ነው ብለዋል። የወልቃይትን በማስተዳደር ላይ የሚገኙት ኃይሎች ግን በምንም መልኩ በአሁኑ ጊዜ ህዝበ ውሳኔ ተደርጎ የወልቃይትን ክልል ወደ ትግራይ መመለስ አይቻልም። ህዝባዊ ወያኔ ሓርነት ትግራይ ወልቃይትን የወሰደው መንግስት በነበረ ጊዜና አዲሱ ህገ መንግስት ከመረቀቁ በፊትም በመሆኑ ይህ ውሳኔ የጸና ሊሆንም አይችልም በማለት በትግራይ የሚገኘው አስተዳደር አስታውቋል። ለማንኛውም በአሁኑ ጊዜ የሁለቱ ፍጥጫ እንደገና ከሮ የወጣ መሆኑም ተነግሯል። በትግራይ ሰላማዊ የሆነ ዴሞክራሲያዊ ፖለቲካ ምህዳር ለመፍጠር ከተፈለገ ፓርቲና መንግስት መለያየት አለባቸው። ይህን ለማድረግም እየተሰራ ነው ብለዋል አቶ ጌታቸው። በዚህ ጉዳይ ላይ በሰጡት ተጨማሪ ማብራሪያ የህወሀት ካድሬ በክልሉ መንግስት መዋቅር ውስጥ ገብቶ ደሞዝ የሚያገኝበት አሰራር መኖሩን የተናገሩት አቶ ጌታቸው ይህ ሁኔታ ሊቀጥል እንደማይችልም ገልጸዋል። ከመንግስት ሰራተኛ ደሞዝ እየተቆረጠ ለህወሀት ካድሬ ገቢ እንደማሰባሰብ በተመሳሳይ ደረጃ ላይ ያሉ የወረዳ አመራሮችም ከስልጣናቸው ከተነሱ በኋላም ደሞዛቸውን፣ ጥቅማ ጥቅማቸውን እስከ ቅርብ ጊዜ ድረስ ይከፈል እንደነበር አስታውሰው እሳቸው የሚመሩት ጊዜያዊ አስተዳደር ይህን ያልተገባ አሰራር ከደረሰበት መጥፎ አሰራር በኋላ እንዲቀር ማድረጋቸውን አስታውቀዋል። ከመንግስት ሰራተኛ ደሞዝ እየተቆረጠ ለዋት ካድሬ ገቢ የሚሰበስብ ከሆነ ነገ የክልሉ ተፎካካሪ ፓርቲ ባይቶናና ለእኔ የሚሰብሰብልኝ ማለቱ ስለማይቀር ይህንን ማስቆም ነበረብን። በዚህ ስራችን በርካቶች ቅሬታ ያደረባቸው ቢሆንም ማድረግ ስለነበረብን አድርገነዋል ብለዋል። ለኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ ሰለሞን በቀለ በቻይናውያን ኩባንያዎች የተቋቋመና አህዮችን እያረዱ ቆዳዎቻቸውን ወደ ቻይና የሚልኩ ድርጅቶች የአህዮቹን ህልውና አደጋ ላይ መጣላቸው ተገለጸ። ቄራዎቹ አሁን ባለው የእርድ መጠን ከቀጠሉ ከሀያ አመታት በኋላ በሀገሪቱ የአህዮች ህልውና ለከፍተኛ አደጋ የተጋለጠ ይሆናል ተብሎም ተገምቷል። አህያን ጨምሮ የጋማ ከብቶችን ደህንነት ለማስጠበቅ የተቋቋመው ብሩክ ኢትዮጵያ የተሰኘው ዓለም አቀፍ ግብረሰናይ ድርጅት በገለጸው መሰረት በቻይናውያን ባለሀብቶች የሚተዳደሩት የአህያ ቄራዎች በእንስሳቱ ሕይወት ላይ የህልውና አደጋ ደቅነዋል፣ ብለዋል። በኦሮሚያ ክልል ቢሾፍቱና በአሰላ ከተማ ላይ የተገነቡት የአይ ቄራዎች ለእንስሳቱ ህልውና ዋነኛ ስጋት መሆናቸው ቆሞ ድርጅቱ መንግስት የቻይና ኩባንያዎቹ እርድን ለማከናወን እንዲችሉ ፍቃድ መስጠቱ ስህተት ነውም ብለዋል። ከአመታት በፊት በኦሮሚያ ክልል ቢሾፍቱ ከተማ ውስጥ ተቋቁሞ የነበረው የአህያ ቄራ በአካባቢው ህዝብ ተቃውሞ የተዘጋ ሲሆን፣ በአሰላ ከተማ ያለው የአህያ ቄራ ግን አሁን ድረስ አገልግሎት በመስጠት ላይ እንደሚገኝ ታውቋል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።